The Voice of America. ክልላዊ የስምንተኛ ክፍል ፈተና በኦሮሚያ ክልል ከነገ ህዳር 30 2013 አንስቶ እስከ ቀጣዩ 30 ቀናት የሚሰጥ መሆኑን የኦሮሚያ ትምህርት ቢሮ ገለጠ። ቢሮ እንዳስታወቀው ከ460 በላይ የሚሆኑ ተማሪዎች በኦሮሚያ ብሔራዊ ክልላዊ መንግስት እና በአዲስ አበባ ከተማ አስተዳደር ውስጥ የሚሰጥ መሆኑን ተገልጧል። ሙክታር ጀማል ዝርዝሩን ይዟል። ከ460 ሺህ በላይ ለሚሆኑ የስምንተኛ ክፍል ተማሪዎች የክልላዊ ፈተና ለመስጠት ዝግጅት ማጠናቀቁን የገለጸው የኦሮሚያ ትምህርት ቢሮ በነገ ዕለት በኦሮሚያ ብሔራዊ ክልላዊ መንግስትና በአዲስ አበባ ከተማ አስተዳደር የሚገኙ ተማሪዎች ፈተናውን እንደሚወስዱ ገልጿል። የቢሮው ምክትል ኃላፊ አቶ ኤፍሬም ተሰማ ለአሜሪካ ድምፅ እንደተናገሩት ፈተናው ከነገ ጀምሮ ለመሰጠት በ8920 ትምህርት ቤቶች ዝግጅት መጠናቀቁንም ጠቁመዋል። ጀቾን ሰዳሳ ቡልቲ ሰዶማቲ ካሰኒ ሀንገ ሙዴ ለማቲ ከነገ ህዳር ሰላሳ ሁለት ሺህ አስራ ሶስት ጀምሮ እስከ ታህሳስ ሁለት ሁለት ሺህ አስራ ሶስት ለቀጣይ ሶስት ቀናት ክልላዊ ፈተና በኦሮሚያ ክልልና በአዲስ አበባ ከተማ አስተዳደር ውስጥ ይሰጣል ነው ያሉት አቶ ኤፍሬም። ተማሪዎቹ ላለፈው አንድ ወር በላይ የክለሳ ጊዜ ተሰጥቷቸው መምህራኖቹ በአግባቡ ሲከታተሏቸው መቆየቱን የተናገሩት አቶ ኤፍሬም ፈተናውን ለሚያሳልጡ ጉዳዩ የሚመለከታቸው አካላት በሙሉ አስፈላጊ ቅድመ ዝግጅትና ስልጠና ተሰጥቷቸው ለተማሪዎቹ የሚሰጠውን ፈተና በበቂ ጥበቃ ታግዞ በየአካባቢው መሰራጨቱን ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ። kadi sababa